ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። እኛ ኮሚሽነሮች ይሄ ነው አጀንዳ ብለን ለህዝቦቻችን የመንገር መብት አልተሰጠንም። አጀንዳ የሚቀረጸው ከህዝቡ ነው። ስለዚህ የእኛ መብት እዛ አጀንዳ ውስጥ በአገር ደረጃ የማያስቀጥሉት ወይም እንዳያግባቡ ያደረጉን አጀንዳዎች እነኝ ናቸው ብሎ መርቶ ማቅረብ። የሀገር ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራአያን ድምፅ ነው የሰማችሁት። ኮሚሽኑ ከህብረተሰቡ ከሚቀርቡ አጀንዳዎች ውጪ ከመንግስት ወይም ከምሁራን ወደ ታች የሚወርዱ አጀንዳዎች ላይ እንደማይመከር ካስታወቁበት የተወሰደ ነው። ዝርዝሩ ዜናውን ተከትሎ በሚቀርበው የመጽሔቱ ክፍለ ጊዜ ይቀርባል። ሌሎች ለምሽቱ የተሰናዱ በርከት ያሉ ርዕሰ ጉዳዮች ላይ ያተኩሩ ቅንብሮችና ዘገባዎችም ይዘናል። አርብ ሰኔ 10 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደኝ ብርሃን ኃይሉናት፣ አቀናባሪያችን ሲድራክ በምህንድስናው ተሰይሟል። አሁን የሰዓቱን የዓለም ዜና በማስቀደም እናሰማችኋለን። ቆንጅት ይታየ። ጤና ይስጥልኝ። እንደምናመሻቸው አድማጮች የምሽቱን የዓለም ዜናዎች የማሰማችው ቆንጅት ይታዬ ነኝ። በእስር ላይ የሚገኙ የኦሮሞ ነጻነት ግንባር ኦነግ ስራ አስፈጻሚ ኮሚቴ አባሎችና የማዕከላዊ ኮሚቴ አባል በጠና መታመማቸውንና ሕክምና አለማግኘታቸውን የህግ ጠበቃቸው ገለጹ። የፓርቲው የስራ አስፈጻሚ ኮሚቴ አባላት አቶ ሚካኤል ቦረን እና አቶ አብዲ ረጋሳ እንዲሁም የማዕከላዊ ኮሚቴ አባል አቶ ኬኔሳ አያና እና አቶ ገዳ ገቢሳ በጠና ስለታመሙ ተገቢውን ሕክምና እንዲያገኙ ሲሉ ጠበቃቸው አቶ ቱሊ ባይሳ ጠይቀዋል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች። በቡራዩ ከተማ ፖሊስ መምሪያ ታስሮ የሚገኙ የኦሮሞ ነፃነት ግንባር አመራሮች የጤና እክል ካጋጠማቸው ቆይቷል። ስሉ ጠበቃቸው አቶ ቱሊባይሳ ተናግረዋል። አንደኛው ከነሳ ያነ ነው እስ ቆሞ እንኳኛን ማናገር አይችልም። ቤተሰቦቹንም ማናገር አይችሉም። መንቀሳቀስን በጣም ነው የሚቸግረው። እሱም ተከትሎ በጣም የታመመው ገዳ ገብሳ የሚባል ነው። ሲጃለብ ረጋሰ እንደዚህ። ሌላው የታመመው ሚካኤል ቦረን ነው። በጣም ተጎሳቁሎ ነው ያሉት እነዚህ ሰዎች ምንም አይነት የሕክምና እርዳታ ባይደረግላቸውም ተከትሎ እዛ ፖሊስ ጣቢያ ተቀምጠዋል። አመራሮቹ ከፍተኛ የሕክምና ክትትል ያስፈልጋቸዋል ያሉት ጠበቃው፣ አስፈጻሚ አካል እየተገበረ አይደለም ሲሉም አክለዋል። ተኝተው ታክሞ እስከሚሻለው ድረስ ሐኪም ቤት ሆኖ መታከም አለበት የሚል ጽኑ እምነት አለኝ። እኛም እሱም የሚጠይቀው ይህንን ነው፣ ግን እየተደረገለት አይደለም። በህገ መንግስቱና የዓለም አቀፍ የሰብዊ መብት ድንጋጌዎች ኢትዮጵያ የተቀበለቻቸው ህጎች መሰረት አንድ ሰው ከታሰረ በኋላ በምፈልገው ሐኪምና በምፈልገው ሐኪም ቤት የመታከም ከማት ካለው ይሄንን መንግስት አልፈቀደም። ጠበቃቸው ደንበኞቻቸው ለሰብአዊ መብት ጥሰት እየተጋለጡ ነው በማለት መንግስት ግለሰቦቹ አስፈላጊ የህክምና አገልግሎት እንዲያገኙ መርዳት አለበት ሲሉም ጥሪ አድርገዋል። እነዚህ ሰዎች ላይ ጉዳት ብደርስ ወይም የሞት አደጋም ሊያጋጥማቸው ይችላል፣ ያን የህግ ተጠያቂ ከመሆን የሚያድናቸው ነገር የለም። ይህን ችግር ከመከሰቱ በፊት መንግስት አስቸኳይ የሆነ የህክምና እርዳታ እንዲደረግላቸው እንፈልጋለን። ከዚህ ቀደም ከህግ አግባብ ውጭ ታስረው የሚገኙ የኦሮሞ ነጻነት ግንባር አመራሮች ይለቀቁ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ ከጠቀሳቸው መካከል እነዚህ አሁን መታመማቸው የተገለጸው ግለሰቦች ይገኛሉ። የኦሮሞ ነጻነት ግንባር ኦኔግ አመራሮች በሽብር ወንጀል ተጠርጥረው ከታሰሩ ወደ ሁለት ዓመት ገደማ ቢሆንም የኦሮሚያ ጠቅላይ ፍርድ ቤትን ጨምሮ በተለያዩ ደረጃ የሚገኙ ፍርድ ቤቶች በነጻ ካሰናበታቸው ወራትን አስቆጥሯል ሲሉ ጠበቃቸው አቶ ቱሊ ባይሳ ለአሜሪካ ድምጽ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፌዴራል ጠቅላይ ፍርድ ቤት የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሶሎሞን ሹምዬ እንዲሁም የሮሃ ዩቲዩብ ሚዲያ አዘጋጇ መዓዛ መሐመድ እያንዳንዳቸው በ10 ሺህ ብር ዋስ እንዲለቀቁ ወስኗል። በዚህም መሰረት ሶሎሞን ሹምዬ የዋስትና ሂደቱን አጠናቆ ከእስር ቤት የወጣ ሲሆን መዓዛም በሂደት ላይ መሆኗን ጠበቃ ሄኖክ አክልሉ ገልጸዋል። ኬኔዲ አባተ ዝርዝሩን ይዟል። የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹሚዬ እንዲሁም የሮሃ ዩቲዩብ ሚዲያ መስራችና አዘጋጅ የሆነችው መዓዛ መሐመድ በእስር እንዲቆዩ በፌዴራሉ ከፍተኛ ፍርድ ቤት የተሰጠው ውሳኔ ተሽሮ ነው እንዲለቀቁ የታዘዘው። ሁለቱ ግለሰቦች በጠበቆቻቸው አማካኝነት ለፌዴራሉ ጠቅላይ ፍርድ ቤት የወንጀል ይግባኝ ሰሚ ችሎት ያቀረቡትን ይግባኝ ዛሬ ጠዋት የተመለከተው ችሎቱ የስር ፍርድ ቤት ግንቦት 30 የሰጣቸው የ10 ሺ ብር ዋስትና ተፈጻሚ እንዲሆን ማዘዙን ጠበቃ ሄኖክ አክሊሉ ለቪኦኤ ገልጸዋል። የፌዴራሉ ጠቅላይ ፍርድ ቤት የወንጀል ይግባኝ ሰሚ ችሎት በጋዜጠኛ ማዛ ማህመድ እና በጋዜጠኛ ሰለሞን ሹምዬ ላይ በቀረበው ይግባኝ ውሳኔ ለመስጠት ተቀጥሮ ነበረ። በዛ መሰረት እንግዲህ ሊወጡ ይገባል ብለን ነበረ እኛ ጠቅላይ ፍርድ ቤት ጥያቄያችንን ያቀረብነው። ፖሊስም በዚህ ላይ ሊወጡ የማይገባበትን እና የከፍተኛው ፍርድ ቤት የሰጠው ውሳኔ ትክክል ነው፣ እሱ ይጽናልኝ፣ በስር ይቆዩ፣ ምርመራ የለ ስራ ብሎ ነበረ። ያው ተከራክረናል በዛ መሰረት ዛሬ የፍርድ ቤት ውሳኔ ሰጥቶ ጋዜጠኛ ማዛ መሐመድ የከፍተኛው ፍርድ ቤት እና መብቷን ከልክሎ ተጨማሪ በጊዜ ቀጠሮ እንድትቆይ የሰጠውን ውሳኔ ሽሯል። ሰለሞን ሹምዬን በተመለከተ እንደዚሁ በግንቦት ሰላሳ የተሰጠው ውሳኔ በመጀመሪያው ደረጃ ፍርድ ቤት በዋስ እንዲወጣ መከልከሉ በከፍተኛው ፍርድ ቤት ተገቢ አይደለም፣ ያው ቀሩ የሚባሉ ስራዎች እነ ሰለሞን ሹምዬ በዋስ አስወጥተው ፖሊስ ሊሰራቸው የሚችላቸው በመሆኑ ዋስትና የሚያስከለክል አይደለምና ከዚህ አንጻር የከፍተኛው ፍርድ ቤት በተጨማሪ ጊዜ ቀጠሮ እየተሰጠባቸው በስርን ቆየ ሰጠውን ውሳኔ በመሻር በዋስትና እንዲወጡ ወስኖ ወስኖለናል። በዛም መሰረት ሰለሞን ሶምዬ ከምሳ ሰዓት በፊት መውጣቱን ማረጋገጥ ስያለው ማዛ መሐምድ ቤተሰቦቿ የተቀሩ የወረቀት ስራዎች የቢሮ ስራዎችን እያስጨርሱ ነው ያሉት። መአዛ መሐመድ ይህ ዘገባ እስከተጠናቀረበት ከቀኑ 11 ተኩል ሰዓት ድረስ ከእስር ቤት አለመውጣቷን ማወቅ ተችሏል። ሁለቱም የሚዲያ ባለሙያዎች በቁጥጥር ስር የዋሉት ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው ሲሆን ሰለሞን ሹሚዬ ግንቦት 12፣ መአዛ መሐመድ ደግሞ ግንቦት 2 2014 ዓ ም ነበር በፖሊስ የተያዙት። ባለፉት ሳምንታት በቁጥጥር ስር ከዋሉት ሌሎች የሚዲያ ባለሙያዎች መካከል ደግሞ መስከረም አበራ ከትናንት በስቲያ ረቡ ሰኔ 8 2014 ዓ ም በ30ሺ ብር ዋስ የተለቀቀች ሲሆን በተመስገን ደሳለኝ ላይ ደግሞ አቃቤ ሕግ ክስ ለመመስረት የጠየቀው የ15 ቀናት ጊዜ እንደተሰጠው መዘገባችን ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ከሱዳን ሕዝብ አንድ ሶስተኛ የሚሆነውን የፖለቲካ ብጥብጡ በዓለም አቀፍ ደረጃ የምግብ ዋጋ መናሩና የአየር ንብረት መዘበራረቅ ተደማምረው ለምግብ ቀውስ ያጋለጡት መሆኑን የተባበሩት መንግስታት ድርጅት አስታወቀ። የዓለም የምግብ ፕሮግራምና የምግብና የግብርና ድርጅቱ አብረው በጋራ ባወጡት ሪፖርት በጠቅላላው የሱዳን 18 ክፍላተ ሀገር 15 ሚሊዮን ሰዎች አጣዳፊ የምግብ ቀውስ ውስጥ መሆናቸው እና ያመለከቱት የዓለም የምግብ ፕሮግራም የሱዳን ተወካይ ኤዲሮው በሰጡት መግለጫ ግጭት፣ የአየር ንብረት መዘበራረቅ፣ የኢኮኖሚና የፖለቲካ ቀውሶች፣ የዋጋ መናር እንዲሁም በቂ የግብርና ምርት አለመመረቱ ተደማምረው በሚሊዮኖች የተቆጠሩ ሰዎችን የጸና ረሃብና ድህነት ውስጥ ከጥቷል ብለዋል። ሩሲያ ዩክሬን ላይ የምታካሂደው ጦርነት አስቀድሞም የነበረውን ከባድ የኢኮኖሚ ችግር አባብሶታል። ረሃቡ እንዳይባባስ ለመከላከል እና የህዝቡን ህይወት ለማትረፍ አሁኑኑ እርምጃ መውሰድ ይኖርብናል ሲሉም የዓለም የምግብ ፕሮግራም ተጠሪው አሳስበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ዩክሬን የአውሮፓ ህብረት አባልነት እጩ እንድትሆን የአውሮፓ ኮሚሽን ድጋፉን ሰጠ። የኮሚሽኑ ፕሬዚደንት ኡርሱላ ቮንደርሌየን ዛሬ ብረሰልስ ላይ በሰጡት ቃል ዩክሬናውያን ለአውሮፓ አመለካከት የሚሞቱ መሆናቸውን ሁላችንም እናውቀዋለን። ስለሆነም ከእኛ ጋር የአውሮፓን ህልም እየተቋደሱ አብረውን እንዲኖሩ ነው የምንፈልገው ብለዋል። ይህ ዩክሬን እጩ እንድትሆን ይፈቀድላት የሚለው ምክረ ሀሳብ የህብረቱ አባል ለመሆን መጓዝ ያለባት የረጅሙ ሂደት የመጀመሪያ ምዕራፍ ነው ተብሏል። የህብረቱ አባል ሀገሮች መሪዎች በቅርቡ ስብሰባ አድርገው በምክረ ሀሳቡ ዙሪያ ይነጋገራሉ። ኮሚሽኑ ሞልዶቫም የህብረቱ እጩ አባል እንድትሆን የደገፈ ሲሆን የጆርጂያን እጩነት ግን አልደገፈም። ትናንት የዩክሬን ዋና ከተማ ኪቭን የጎበኙት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን፣ የጀርመን ቻንስለር ኦላፍ ሾልስ የጣሊያን ጠቅላይ ሚኒስትር ማሪዮ ድራጊና የሩሜንያ ፕሬዚደንት ክላውስ ጆሃኒስ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር ተገናኝተው ተነጋግረዋል። ከውይይታቸው በኋላ በሰጡት ቃልም ዩክሬን የአውሮፓ ህብረት እጩነትን እንደምታገኝ እንተማመናለን ሲሉ ፍንጭ ሰጥተዋል። የጀርመን ቻንስለር ኦላፍ የመጣነው ግልጽ መልእክት ይዘን ነው፣ ዩክሬን የአውሮፓ ቤተሰብ አባል ነች ብለዋል። የቀድሞ የሩሲያ ፕሬዚደንት የነበሩትና አሁን የክሬምሊን ቤተ መንግስት የጸጥታ ምክር ቤት ምክትል ኃላፊው ዲሚትሪ ሜድቬዴቭ የመሪዎቹ ጉብኝት ፋይዳ የለውም፣ ዩክሬንን ወደ ሰላም አያቀርባትም፣ ይልቁኑ ጊዜ እያለፈ ነው ብለዋል። ዜሌንስኪ በበኩላቸው የጦርነቱን ማብቃትም ሆነ የሰላማችንን ጉዳይ እኛ እንደምናውቅ መሪዎቹ መስማማታቸውን መስማቴ ትልቅ ነገር ነው ሲሉ ተናግረዋል። ጦርነቱን እንደምናሸንፍ የሚወስነው ደግሞ ከምዕራባውያን የምናገኘው የጦር መሳሪያ ድጋፍ መቀጠል ነው ብለዋል። ዩናይትድ ስቴትስ ተጨማሪ የአንድ ቢሊዮን ዶላር ወታደራዊ እርዳታ እንደምትሰጥ አስታውቃለች። ደቡባዊ ዩናይትድ ስቴትስ በምትገኘው በአላባማ ክፍለ ሀገር ጥቂት ሰዎች ተሰባስበው በነበሩበት አንድ ቤተ ክርስቲያን ላይ ታጣቂ ተኩስ ከፍቶ ሁለት ሰዎች ሲገድል አንድ ሌላ ሰው አቆሰለ። ባለስልጣናት በርሚንግሃም ከተማ አቅራቢያ በሚገኝ የቅዱስ እስጢፋኖስ ቤተ ክርስቲያን ገብቶ ጥቃቱን በማድረስ የተጠረጠረው ማንነቱ ያልታወቀ ሰው በቁጥጥር ስር ውሏል ብለዋል። ዩናይትድ ስቴትስ ውስጥ ሰሞኑን የመሳሪያ ጥቃት በተከታታይ መድረሱ የመሳሪያ ቁጥጥር ለውጥ እርምጃን አስፈላጊነት የሚመለከተውን ክርክር ቀስቅሶታል። ባለፈው ወር ኒውዮርክ ቡፋሎ ከተማ ውስጥ በሚገኝ የምግብና ሸቀጣሸቀጥ መደብር በዘረኛ ጥቃት አስር ጥቁር አሜሪካውያን ተገድለዋል። ከዚያም ወዲህ ቴክሳስ ዩቫልዴ ከተማ ትምህርት ቤት ውስጥ ተኩስ የከፈተ አጥቂ 19 ተማሪዎችን ጨምሮ 21 ሰዎች እንደገደለ ይታወሳል። ቅዳሜ ዕለት በመዲናዋ በዋሽንግተን ትዕይንተ ህዝብ የወጡ በሺዎች የተቆጠሩ ሰዎች ጠበቅ ያለ የመሳሪያ ቁጥጥር ህግ እንዲደነገግ ጠይቀዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሰኔ 10 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምጽ አቀናባሪያችን ቲያን ዋንግ ናት። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ፣ ጽዮን ግርማ የዕለቱ ዋና አዘጋጅ፣ የወይብና ማኅበራዊ መገናኛ ቅንብሮች አሰናጃችን አበባየሁ ገበያው ናት። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ ቀደም ብለን በመግቢያዊ ያስተዋወቅነው ዘገባ ነው። በሺዎች የሚቆጠሩ የትግራይ ተወላጆች ካለፍርድ በጊዜያዊ እስር ቤት ተይዘው ይገኛሉ ሲል ሮይተርስ ዛሬ ባወጣው ዘገባ አስታውቋል። እስካሁንም ዘጠኝ ሺህ የሚሆኑ ሰዎች ታስረው ሲገኙ ቢያንስ አስራ ሰባት እስረኞች ሞተዋል ሲል ዘግቧል። የዘገባውን ዝርዝር እንግዱ ወልዴ እንደሚከተለው ያቀርበዋል። የኢትዮጵያ መንግስት አስራ ዘጠኝ ወራትን ያስቆጠረ አመፅን እየተዋጋ ባለበት ሁኔታ ወደ ሺህ የሚሆኑ የትግራይ ተወላጆች ሚዛን ተፈሪ ከተማ 18 በሆኑና እጅግ ቆሻሻ በሆኑ የእስር ቤት ክፍሎች ውስጥ ታጉረው ነበር፣ ይላል የሮይተርስ ልዩ ዘገባ። የተባበሩት መንግስታት ድርጅት እንደሚገምተው 150 የሚሆኑ የትግራይ ተወላጆች ከህዳር እስከ የካቲት ባሉት ወራት መንግስት ያወጣውን አስቸኳይ ጊዜ አዋጅ ተከትሎ ተይዘዋል። ሮይተርስ በበኩሉ 17 ከሚሆኑ ነባርና የቀድሞ እስረኞች እንዲሁም በሳተላይት ፎቶ ተደግፈው ባደረገው ማጣራት ተመድ ከሚገምተው ቢያንስ በሶስት ሺህ የሚበልጡ እስረኞች ተይዘው ነበር። የሮይተርስ ልዩ ዘገባ እንደሚለው መንግስት አብዛኞቹ እስረኞች ተለቀዋል ቢልም ዘጠኝ ሺህ የሚሆኑ የትግራይ ተወላጆች አሁንም ታስረው ይገኛሉ። አብዛኞቹ የእስር ቦታዎች ለሌላ ተግባር የተሰሩ ጠባብና የቆሸሹ ናቸው ሲል ዘግቧል ሮይተርስ። ሪፖርቱ በመቀጠል የእስረኞች አያያዝም ዓለም አቀፍ ስርዓትን ያልተከተለ ነው ብሏል። የትግራይ ተወላጆች በሀገሪቱ ከሚገኙ መቶ ሀያ ሚሊዮን ከሚሆኑ ህዝቦች ስድስት በመቶውን ብቻ ሲይዙ ለሶስት ውስጥ አስርት ዓመታት ህወት የመንግስትን ስልጣን በተቆጣጠረበት ወቅት በሺህ የሚቆጠሩ ሰዎችን ካለፍርድ አስረው ነበር ሲል ሪፖርቱ አስታውሷል። የህወሓት ኃይሎች ባለፈው ዳር ወደ መዲናዋ እየተጠጉ ባለበት ሰዓት ጠቅላይ ሚኒስትር አብይ አህመድ አስቸኳይ ጊዜ አዋጅ በማወጅ ካለ ፍርድ ሂደት ተጠርጣሪዎች የሚያዙበትን ሁኔታ ፈጥረዋል። አዋጁም እስከ የካቲት አጋማሽ ድረስ ቆይቶ ነበር ካለ በኋላ ሪፖርቱ ሲቀጥል የተመድ የሰብአዊ መብት ከፍተኛ ኮሚሽነር ሚሼል ባቸሌት አብዛኞቹ ታሳሪዎች ተራ የትግራይ ተወላጆች ናቸው ሲሉ፣ የኢትዮጵያው ሰብአዊ መብት ኮሚሽን ደግሞ ሰዎች በማንነታቸው ምክንያት መያዛቸው አሳስቦኛል ማለቱን አስታውሷል። የአፋር ክልል ነዋሪዎች 120 የሚሆኑ የትግራይ ተወላጆች መታፈሳቸውን እንደነገሩት ሮይተርስ ጠቅሶ ትክክለኛ ቁጥሩን ግን ማረጋገጥ አልቻልኩም ብሏል። ፖሊስና የኢትዮጵያ መንግስት ግን ኢላማ ያደረግነው ተጠርጣሪ የህወሓት ደጋፊዎች ላይ ነው ይላሉ። ወባ በተንሰራፋበትና ቆሻሻ በበዛበት አስቸጋሪ ሁኔታ ውስጥ ታስረው እንደነበር አንዳንዶች ለሮይተርስ ተናግረዋል። እንደ ሳርዲን ተጭቀው በጀርባቸው መተኛት እንደማይችሉና የውሃ እጥረት እንደነበር እንዲሁም በቀን አንድ ጊዜ ለአስራ አምስት ደቂቃ ብቻ የመጸዳጃ እረፍት እንደሚሰጣቸው በሚዛን ተፈሪ ተይዘው የነበሩ እስረኞች ተናግረዋል። አምስት ሜትር በስድስት ሜትር በሆነ ጠባብ ክፍል ውስጥ እስከ 183 ሰዎች ታጉረን ነበር ሲል አንድ እስረኛ ለሮይተርስ ሲናገር፣ ሌላኛው ደግሞ እርሱ ተይዞበት በነበረው ክፍል ውስጥ 176 ሰዎች ነበሩ ብሏል። በሚዛን ተፈሪው እስር ቤት በዘበኝነት የሚሰራ ግለሰብ እንዳለው እስር ቤቶቹ የተሰሩት ከ70 እስከ 80 ሰዎችን ለመያዝ ነው። የአውሮፓ የሰቆቃና የኢሰብአዊ ድርጊቶች ተከላካይ ኮሚቴ አንድ እስረኛ ቢያንስ አራት ስኩዌር ሜትር ቦታ ማግኘት እንዳለበት ይደነግጋል። በሚዛን ተፈሪ የሚገኙት እስር ቤቶች ግን በአራት ስኩዌር ሜትር ውስጥ ከ20 በላይ እስረኞች ተይዘውበታል። ጌትነት የተባሉ የእስር ቤቱ ተጠባባቂ ኃላፊ እንደሚሉት ቦታው 2900 እስረኞችን የያዘና ሁለት ለቢሮ የሚያገለግሉ ክፍሎችን በሳንባና በሄፕታይተስ የተጠቁ ሰዎችን አሳርፈንበታል ብለዋል። እስረኞች በቅማልና ሌሎች ነፍሳት በሽታ ተሰቃይተናል ሲሉ፣ አቶ ጌትነት ግን ባለስልጣናት ለእስረኞች የተመቻቸ ሁኔታ ለመፍጠር የተቻላቸውን አድርገዋል ብለዋል። በህዳር አራት ተይዘው የነበረ አንድ የትግራይ ተወላጅ የመንግስት ሰራተኛ እንዳለው እስር ቤቶቹ በጣም የተጨናነቁና እግርና ጭንቅላት እያጋጠሙ እንደ ሰርዲን ታጭቀው እንደከረሙ ተናግረዋል። ሮይተርስ በምርመራው ቢያንስ አራት እስረኞች በሚዛን ተፈሪ እስር ቤት ተይዘው በቆዩበት ወቅት በህመም መሞታቸውን መረዳት ችሏል። እስረኞች በሞቱ ቁጥር ማታ ማታ ለቅሶ እንሰማ ነበር ሲል አንድ እስረኛ ተናግሯል። የሚዛን ቴፒ ዩኒቨርሲቲ ሜዲካል ዲሬክተር የሆኑት ዶክተር ግዛ ወዳጆ በአካባቢው የወባ ወረሽኝ እንዳለና እርሳቸው እስከሚያውቁት ድረስ መድኃኒት እንዳልተረጨና እስረኞችም አጎበር እንደሌላቸው ተናግረዋል። ብዙ እስረኞች መድኃኒት እንደማያገኙ ሲናገሩ ዶክተር ግዛው በበኩላቸው የአካባቢው ባለስልጣናትና የዓለም ቀይ መስቀር ማህበር ለአንዳንዶቹ እስረኞች የህክምና ወጪ መክፈል ችለው ነበር ብለዋል። ሚዛን ተፈሪ ብቸኛው እስር ቤት አልነበረም ይላል የሮይተርስ ዘገባ ከመዲናዋ 220 ኪሎ ሜትር በሚርቀውና ሾኔ በምትባል ከተማ የሚገኘው የኦጨሞ ዩኒቨርሲቲ አንድ ግቢ ውስጥ 1200 የትግራይ ተወላጆች ለስምንት ወር አካባቢ ተይዘው ነበር። የወረዳው ቃል አቀባይ አለማየሁ ባከራ እንደሚሉት እስረኞች ሳይሆኑ በመጠለያነት የሚቆዩበት ነው ብለዋል። ባለፈው ዓመት ከሳውዲ የተመለሱ ናቸው ሲሉ አክለዋል። በኢትዮጵያ ባሉ የተለያዩ ቦታዎች ተይዘው የነበሩ አብዛኞቹ የትግራይ ተወላጆች የህወሓት ኃይሎች ወደ ትግራይ ካፈገፈጉ በኋላ ባለፈው ጥርና የካቲት ተለቀዋል። በመጋቢትና በሚያዝያም የተለቀቁ ነበሩ። አሁንም ግን በሺዎች የሚቆጠሩ በአፋር ታስረው ይገኛሉ። አድማጮች፣ ሁለተኛው የመጽሔር ርዕስ ደግሞ ወደ ሐዋሳ ያሻግረናል። የብሔራዊ ምክክር ኮሚሽን ከህብረተሰቡ በሚቀርቡ አጀንዳዎች ላይ እንጂ ከመንግስት ወይም ከምሁራን ወደታች ታች በሚወርዱ ጉዳዮች ላይ እንደማይመክር ኮሚሽነር ፕሮፌሰር መስፍን አራያ አስታወቁ። ፕሮፌሰር መስፍን ይህን ያስታወቁት ዛሬ በሐዋሳ ከተማ ከሲዳማ ክልል ፕሬዚዳንት ከአቶ ደስታ ለዳሞና ና ከካቢኔያቸው ጋር በጽህፈት ቤታቸው በመከሩበት ወቅት ሲሆን የክልሉ ፕሬዚዳንት ለኮሚሽኑ የሚያስፈልገውን የባለሙያና ሌሎች ድጋፎች እንደሚያደርግ አረጋግጠዋል ይለናል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ነው ያጠናቀረው የብሔራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያም ከሌሎች ኮሚሽነሮች ጋር በመሆን ከሲዳማ ክልል ፕሬዚዳንት ከአቶ ደስታ ሌዳሞና ከካቢኔያቸው እንዲሁም ከምክር ቤቱ አፈ ጉባኤዎች ጋር በጽሕፈት ቤታቸው መክርቧል የብሔራዊ ምክክር ኮሚሽኑ ከክልል መንግስታትና ከተለያዩ ጉዳዩ ይመለከታቸዋል ከሚሏቸው ኃይሎች ጋር ውይይቶችን የጀመረው ከላይ ወደ ታች በሚወርድ አጀንዳ ሳይሆን ከህብረተሰቡ በሚቀርቡ አጀንዳዎች ላይ ብሔራዊ ምክክር እንዲደረግ በአዋጅ ጸደቀውን ዓላማ ለማሳካት ሲባል ነው ሲሉ ፕሮፌሰር መስፍን አርአያ ተናግሯል። እኛ ኮሚሽነሮች ይሄ ነው አጀንዳ ብለን ለህዝቦቻችን የመንገር መብት አልተሰጠንም። ዘዋጅ ነው አጀንዳ የሚቀረጸው ከህዝቡ ነው ብለናል። ስለዚህ የእኛ መብት እዛ አጀንዳ ውስጥ በአገር ደረጃ የማያስቀጥሉን ወይም እንዳያግባቡ ያደረጉት አጀንዳዎች እነኚህ ናቸው ብሎ መርጦ ማቅረብ በምክክሩ የተገኙ ሌሎች ኮሚሽነሮችና የክልሉ ባለስልጣናት ኮሚሽኑ የተለያዩ ባህላዊ የችግር አፈታ ዘዴዎችን መጠቀም የሚያስችል አካታች ስርዓት እንድጠቀም የምክር ሀሳብ ያቀረቡ ሲሆን እንደ ስዳማ ባህላዊ የአፍነ ስርዓት ያሉ አገር በቀል እውቀቶችን መጠቀም እንድቻል ኮሚሽኑ ከክልሎች ጋር ውይይት መጀመሩን ገልጿል። ህዝባችን ህዝባችን ምን አጀንዳ አለው? አርብቶ አደር ይናቃል ወይ? አርሶ አደር ይናቃል ወይ ምክንያቱም ዞሮ ዞሮ እችን ሀገር ያለንባትን ይሄንን ያምን በል እንጂ ያኖሯት ለብዙ ሺህ ዘመናት እነኝሁ የህብረተሰብ ክፍሎች ናቸው። እና እውቀትም ያለው እነሱ ጋር ቅድም አንስታቸዋል። ስላፊኔ እና ሽምግልናው አመራሩ መንግስታትም ሳይኖሩ ሽማግሌዎች እንዴት ሀገራትን ሲያስተዳድሩ እንደኖሩ እናውቃለን። እና እስቲ አጀንዳው ከታች ይምጣ የሚለው ለእኔ እጅግ አዲስ ነው። በጣም የሚገርም ጦርነት ላይ ባለ ሀገር ውስጥ ሰላም ሳይወርድ ስለ እርቅና አገር ግንባታ ብሔራዊ ምክር ማድረግ ይቻል ይሆን በማለት ስጋታቸውን የሚያቀርቡ ሰዎች መኖራቸውን ጠቅሰው የአገሪቱ መንግስትና የህዝብ ተወካዮች ምክር ቤት ኮሚሽኑ የሚያቀርበው ምክር ሀሳብ ለመቀበል መወሰኑ ለኮሚሽኑ ትልቅ ድል መሆኑን ጠቅሰው ሁለት አማራጮች ስለመኖራቸውም ተናግሯል። አንድ፣ ጦርነቱ ሂድ ሂድ እና መጨረሻ ላይ ስንደርስ ከዚያ በኋላ ወደ ውይይት እንመጣለን የሚል ውይይትን እያካሄዱ ሰላምም እንዲመጣ ጦርነቶቹም እንዲቆሙ ግጭቶቹም እንዲቆሙ እያደረጉ ሁለቱን ተመጋጋቢ ማድረግ ይቻላል። ምናልባት ሁለተኛው አማራጭ የተሻለ ነው ብለን እናምናል። ፕሮፌሰር መስፍን ምሁራን አዎንታዊና አሉታዊ ተጽዕኖ እንደሚፈጥሩ ገልጸው የኮሚሽኑ ኃላፊነት ለሰላም የሚሰሩ ኃይሎችን በሙሉ ማቀራረብ ነው በማለት ተናግሯል። መሳሪያ ይዞ ወደ ውይይት አይመጣም። መሳሪያ ይዞ ወደ ውይይት አይመጣም። መሳሪያ ተቀምጦ ነው ወደ ውይይት የሚመጣው። ምክንያቱም የውይይት ኤንድ ሪዛልት ምንድነው? መግባባት ላይ መድረስ ነው። ስለዚህ መግባባት ላይ ከተደረሰ በኋላ የሚቀጥለው ፌዝ ምንድነው? ብሔራዊ እርቅ ማምጣት ነው። ከብሔራዊ እርቅ በኋላ እዚህ አዋጁ ላይ እንደተገለጸው የአገር ግንባታውን ማፋጠንና ማሳለጥ ይቻላል። ከሁሉም ክልሎች የባለሙያዎችን፣ የአገር ሽማግሌዎችና የሃይማኖት አባቶችን ልምድና እውቀት ለይቶ ለመጠቀም እንደሚያሳትፋቸውም ኮሚሽነሩ አስታውቀዋል። ድምጻቸው የማይሰሙ የተገፉ የማህበረሰብ ክፍሎችም ድምፅ እንዲሰማ ይሰራል ብለዋል። ፕሮፌሰር መስፍን እዚህ ሀገር አንደበት ያላቸው ብቻ ናቸው የሚሰሙት። ስለዚህ አንደበትስ የሌላቸው አጀንዳዎቻቸው ምን ይሆን ይሆን አሁን አስቀድሞ መተንበይ ያስቸግራል። ምንድን ነው የሚሆኑት? ስለዚህ በዚህ አዋጅ ላይ በተሰጠን ኃላፊነት መሰረት እነኛ ድምፅ አልባ የሆኑት ህብረተሰቦች ምንድን ነው የሚሉት? እስከ ዛሬ ሰምቶማ ይታወቁ። በተለይ ማርጂናላይዝድ የሆኑ የህብረተሰብ ክፍሎች እንዴት ነው ሊታዩ የሚችሉት? የእነሱ አጀንዳዎች ምን ይመስላሉ? የብሔራዊ ምክክል ኮሚሽን ኮሚሽነሮች ከሀገሪቱ ጠቅላይ ሚኒስትር ጋር ተገናኝቶ እንደማያውቁ ገልጸው ሁለታቸውም የራሳቸውን ምክንያት ሊኖራቸው ይችላል ሲሉም ተደምጧል የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞም የክልሉ መንግስት ኮሚሽኑ የሚያስፈልገውን ድጋፍ ለማድረግ ቃል ገብተዋል የክልሉ ህዝብና መንግስት ከሰላም የሚያስቀድመው ጉዳይ እንደሌለም በዚህ ወቅት አስታውቋል ሰላማችንን ለማረጋገጥ አሁን ለሰላም መበላሸት ምክንያት የሆኑ ጉዳዮችን አንድ በአንድ ተወያይቶ መፍታት ለነገ የማይባል ቁልፍ ጉዳይ ነው። ኮሚሽኑ በይፋ ስራ ከጀመረ አራት ወራት የተቆጠሩ ሲሆን እንደ ምርጫ በአንድ ሌሊት ተጀምሮ በአንድ ሌሊት የማያልቅ አለመሆኑን ጠቁመው የቀድሞ ምክትል ፕሬዚዳንት ፔንስ ፕሬዚዳንት ዶናልድ ትራምፕ የ2020 ምርጫ ውጤት እንዲቀለብሱ ለማድረግ ያቀረቡላቸውን መሰረተ ቢስ ጥያቄ ውድቅ ካደረጉ በኋላ በአውሮፓውያኑ የቀን አቆጣጠር ጥር 6ድ አድማጮች ይሄ ቆየት ብሎ የሚቀርብ ዘገባ ነው። ከዛ በፊት ከዮናታን ዘገባ ጋር የተያዘ አንድ ማስታወሻ አለን። ከዚህ ቀደም ለአሜሪካ ድምፅ አስተያየታቸውን የሰጡት የኦፌኮ፣ የአረና ና የኢዜማ አመራሮች የኮሚሽኑ አባላት የተመረጡበት አካሄድ አካታች አይደለም ሲሉ፣ አሁን በተያዘው መንገድ ውጤታማ መሆን ይቻላል ብለው እንደማያምኑ መናገራቸው አይዘነጋም። በሌላ በኩል የኮሚሽኑ ተግባር በተለያዩ ልዩነቶች ዙሪያ ሁሉንም ኢትዮጵያውያን የሚያካትቱ ውይይት ለማድረግና ተግባቦት ለመፍጠር ስለሚያስችሉ ሁኔታዎች ማመቻቸት ብቻ መሆኑንም ከዚህ ቀደም የገለጹት ፕሮፌሰር መስፍን በሂደቱ የፖለቲካ ፓርቲዎችን ጨምሮ ፍላጎት ያላቸው አካላት ሁሉ እንደሚያሳትፍም መናገራቸው አይዘነጋም። ወደ ተከታዩ ዘገባ ነው የምንመለሰው። ተከታዩም እዚያው አዲስ አበባ የሚያቆየን ይሆናል። ከሀገራዊ ምክክር ኮሚሽን ጋር በትብብር መስራት ላይ መሆናቸውን የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት እና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ገለጡ። ሁለቱ አካላት አገራዊ ምክክሩን ጨምሮ የጋራ በሆኑ አገራዊ ጉዳዮች ላይ አብረው ለመስራት የሚያስችላቸውን የመግባቢያ ስምምነትም ተፈራርመዋል። በዚህ ወቅት ለአሜሪካ ድምፅ አስተያየታቸውን የሰጡት የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዲሬክተር ሄኖክ መለሰ ምክር ቤታቸው ከኮሚሽኑ ጋር ተቀራርቦ መስራት እንደጀመረ አመልክተዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር ራሄል ባፌም እንዲሁም ምክር ቤታቸው ከኮሚሽኑ ጋር ከኮሚሽኑ ጋር በመተባበር ላይ መሆኑን ገልጠው ሆኖም በኮሚሽኑ አባላት ላይ ያላቸውን ተቃውሞ አንጸባርቀዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ በህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ሁሉም አካላት ኮሚሽኑን በቅንነት እንዲደግፉ ጠይቀዋል። ኬኔዲ አባተ ነው የተከታተለው። ስምምነቱን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትን በመወከል የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ እና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤትን በመወከል ደግሞ የምክር ቤቱ ዋና ዳይሬክተር ሄኖክ መለሰ ናቸው የተፈራረሙት። ባለንበት ወቅት ላይ ሆነን በብሔራዊ መግባባት ጉዳይ ላይ አብረን እንሰራ፣ የጋራ በሆኑ አገራዊ ጉዳዮች ላይ በጋራ ለመስራት፣ በዚህን ጊዜ ግን አገራችን የምትፈልገውን ሁሉ በጋራ ከልጆቿ ልታገኝ፣ ከተደራጁ ማህበራትም፣ ከፖለቲካ ፓርቲዎችም፣ ከዜጎችም የሚጠበቅባትን ሁሉ የምትጠይቅበት ሰዓት ስለሆነ ሁላችንም በዚሁ አግባብ ወደዚህ የማግባቢያ ሰነድ እየገባን እንገኛለን። ተቀራርበን በሀገር ግንባታ ላይ፣ በዲሞክራሲ፣ በግጭት አፈታት፣ ግጭትን በመከላከል በምርጫ ብዙ አንድ የሚያደርገንና አብረን ልንሰራ የምንችላቸው ጉዳዮች ስላሉ እዛ ላይ እንግዲህ በጋራ የመግባቢያ ሰነድ ዛሬ ለመፈራረም በመብቃታችን አመሰግናለሁ። በጣም ደስተኛ ነን። የጋራ ባሏቸው ሀገራዊ ጉዳዮች ላይ ተባብረው ለመስራት ዛሬ የተፈራረሙት ሁለቱ አካላት ፖለቲካዊና ከፖለቲካ ነጻ የሆነ ገለልተኛ አደረጃጀት ያላቸው የተለያዩ ድርጅቶች ስብስብ እንደመሆናቸው እንዴት በጋራ መስራት ይቻላቸዋል በሚል ላነሳንላቸው ጥያቄ ዶክተር ራሄል እና አቶ ሄኖክ ምላሽ ሰጥተዋል። ሲቪል ሶሳይቲ ከፖለቲካ ጉዳዮች ነጻ ነው። ግን የሀገራችን የልማት ጉዳዮች፣ የሀገራችን የዲሞክራሲ ጉዳዮች፣ የመልካም አስተዳደር ጉዳዮች ያገናኙናል። እነዚህ የጋራ ጉዳዮች ናቸው። በእነዚህና በሚመሳሰሉት የጋራ ጉዳዮች ላይ አብረን እንሰራለን። የፖለቲካ ፓርቲዎች ደግሞ እንደ ጋራ ምክር ቤት፣ እንደ ጋራ ዲሲሽን ኮንሰንሰስ ላይ ደርሰን የምንሄድባቸው ስራዎች አሉ። ከዚህ ውጭ ግን እያንዳንዱ ፓርቲ የራሱ ራይት አለው። እንደ ኢንዲቪዥዋል ፓርቲም አክሽን የመውሰድ ራይት አለው። ከዚህ በፊት የነበረው እንደውም በጣም መፈራራት መጠራጠር ና በጣም ተራርቆ የመስራት ጉዳይ ነው ያለው ና ይሄ ደግሞ አገራችንም በተለይ አሁን ለሚታዩ ችግሮች አንደኛው መንስኤ ናቸው ብለን እናስባለን። በጣም አስቸጋሪ ነው። በህግም ቢታይ በህግም በጣም የተገደበ ነገር ነው የነበረብን። በተለይ የሲቪል ማህበረሰብ ድርጅቶች እንደሚታወቀው በነፃነት ተንቀሳቅሰው ከፖለቲካ ፓርቲዎች ጋር በተለይ አንድ በሚያደርጋቸውም ጉዳይ መስራት በጣም አስቸጋሪ ነበረ። አሁን ግን እንደዚህ አይነት ገደብ የለም። ህጉ ተሻሽሏል። የነበረው ህግ ስድስት 21 አሁን በአዲሱ የሲቪል ማህበረሰብ ድርጅቶች አዋጅ በተከለሰው 11 13 2019 አማካኝነት ይህንን በነፃነት የመስራት መብት ስለሰጠን ነው። ይህንንም ዛሬ ቆመን ለመስራት ይበቃ ነው። ሁለቱ አካላት አብረው ለመስራት ከተስማሙባቸው ጉዳዮች ወቅታዊውና ዋነኛው የሀገራዊ ምክክር ጉዳይ ነው። የሀገራዊ ምክክር ኮሚሽን ከተቋቋመ በኋላ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ከኮሚሽኑ ጋር በትብብር በመስራት ላይ እንደሚገኝ የምክር ቤቱ ዋና ዳይሬክተር ሄኖክ መለሰ ለቪኦኤ ገልጸዋል። እንግዲህ የሀገራዊ ምክክር በእውነቱ ትልቅ ሀገራዊ ፕሮጀክት ነው። እኛ በጣም ነው ደስ ያለን፣ እንደ ሲቪል ማህበረሰብ ድርጅቶች ከዚህ አንጻር እንግዲህ በኢትዮጵያ ውስጥ የሲቪል ማህበረሰብ ድርጅቶች የማይተካ ሚና አላቸው ብለን እናስባለን። ይህንንም ይዘን ሀሳባችንን ከኮሚሽነሮቹ ጋር ተወያይተናል። በጣም ጥሩ ውይይት ነው በወቅቱ የነበረን። በዛም ረገድ እንግዲህ አሁን ለመስራት ምክር ቤቱ በተለይ የሲቪል ማህበረሰብ ድርጅቶችን በማስተባበር ሞቢላይዝ በማድረግ ምን ልንሰራ እንችላለን የሚለውን ነገር አንድ ኢንጌጅመንት ፍሬምወርክ አዘጋጅተናል። ይህንንም እየተናበብን ነው ከኮሚሽነሮቹ ጋርም ቢሆን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር ራሄል ባፌም እንዲሁ ለቪኦኤ በሰጡት ማብራሪያ ምክር ቤታቸው ከሀገራዊ ምክክር ኮሚሽን ጋር በመተባበር ላይ መሆኑን ገልጸዋል ይሁንና በአንዳንድ የኮሚሽኑ አባላት ላይ ተቃውሞ እንዳላቸው የምክር ቤቱን አቋም በድጋሚ አረጋግጠዋል እየተነጋገርን ነው የኮሚሽኑ የኮሚሽን አባላት ፐርሶናሊቲ ኢሹስ አይደሉም። ግለሰቦች ላይ ፎከስ አድርገን ሳይሆን ከስርዓቶች ጋር ሪሌሽን ያላቸው ግለሰቦች ወጥተው ቢተኩ ይመረጣል። ከህዝባቸውና ከሀገራቸው የሚበልጥ ነገር የለም። አይደለም የግለሰብ የፖለቲካም ሌላም እሹ ከሀገር ጉዳይ አይበልጥም። ስለዚህ እንቅፋቶችን እየፈታን እንሄዳለን ብዬ አስባለሁ። እየተነጋገርን ነው የናሽናል ዲያሎግ እሹ ደግሞ በየመንገዱ እየሄድክ እየፈታህ የምትሄድበት እንጂ በአንድ የፊክስ አድርገህ ፐርፌክት ነገር ይዘህ አትነሳም። ለእኛም የመጀመሪያ ነው ግን በተሻለ መጠን ሪሌቲቭ ፐርፌክሽን ነው እየጠየቅ ነው ያለን። የፖለቲካ ፓርቲዎች የጋራ ምክር ቤት በሀገራዊ ምክክር ኮሚሽኑ ላይ ያሉት ቅሬታዎቹ በሂደት እየተፈቱ ሊሄዱ እንደሚችሉ ዶክተር ራሄል ቢገልጹም በሌላ በኩል የኮሚሽኑ አባላት የተመረጡበት መንገድ አግባብ አይደለም ከማለት ጀምሮ ኮሚሽኑን እንደማይቀበሉ በተናጥል የሚገልጹ የፖለቲካ ፓርቲዎችም አሉ። ባለፈው ማክሰኞ ከሕዝብ ተወካዮች ምክር ቤት ይህን በተመለከተ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ ተከታዩን ምላሽ ሰጥተዋል። ክብርና ምስጋና ይገባዋል። በአገር ደረጃ አንቱ የተባሉ ልምድ ያላቸው ይህን ጉዳይ ለመስራት ፍላጎት ያላቸው ትላልቅ ሰዎች መርጧል። እነዚህ ትላልቅ ሰዎች ከዚህ ቀደም በኮሚሽን ስራ የነበሩ አይደሉም። ኢትዮጵያ ውስጥ እኮ ናሽናል ዲያሎግ አልነበረም። በቅን ሀሳብ ሲጀምሩ ከደገፍ ናቸው ይሳካላቸዋል። ሳንደግፍ ግን አቃቂን ካወጣን ይበላሻል። ከተበላሸ ሁላችን እንጎዳለን። ከተሳካን እንጠቀማለን። ዋናው በሽታ የኢትዮጵያ ፖለቲከኞች ሀገሪቱ የነሱ ብቻ፣ ወሳኝ የነሱ ብቻ፣ ተራው ዜጋ በሀገሩ ጉዳይ መወሰን መፍትሄ ያለው አይመስላቸውም። ጠቅላይ ሚኒስትሩ ሁሉም አካላት ኮሚሽኑን በቅንነት እንዲደግፉ ነው ጥሪ ያቀረቡት። ምንም እንኳን ከገለልተኝነትና ከአካታችነት ጋር በተያያዘ ከወዲሁ በኮሚሽኑ ላይ ቅሬታዎች በመቅረብ ላይ ቢሆኑም ወደ ዋና ስራው ለመግባት በእንቅስቃሴ ላይ የሚገኘው እና ኃላፊነቱ ለምክክር ሁኔታዎችን ማመቻቸት ብቻ መሆኑን የሚገልጸው ኮሚሽኑ ግን ይህን ሐሳብ በተደጋጋሚ አስተባብሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ዓለም አቀፍ ዘገባ ነው የምንሻገረው። በደቡብ አፍሪካ የሚገኙ ስደተኞች የአገሬው ሰዎች ጥላቻ ስለሚያሳዩን ወደ ሶስተኛ አገር እንላክ በሚል ካለፈው ወር አንስቶ በተባበሩት መንግስታት ድርጅት ቢሮ ደጃፍ ላይ ተጠልለው ይገኛሉ። ከብሩንዲ፣ ኮንጎ፣ ማላዊ ማላዊና ሩዋንዳ የመጡት እነኚህ ስደተኞች ወደ አገራቸው መመለስ አደገኛ መሆኑንና በደቡብ አፍሪካም ለመቆየት የአገሬው ሰዎች እንግዳ ተቀባይ አይደሉም በሚል ወደ ሌላ ሶስተኛ ሀገር እንዲላኩ ነው የጠየቁት። ሊንዳ ጊፍታሽ ከፕሪቶሪያ የላከችውን የዚህንም ዘገባ ዝርዝር እንግዱ ወልዴ ነው የሚያቀርብልን። አንዳንዶቹ ስደተኞች በደቡብ አፍሪካ እስከ ሀያ ዓመት የኖሩ ቢሆንም አሁን ግን ደህንነት አይሰማንም እያሉ ነው። አብዛኞቹ ከኮንጎ ዲሞክራቲክ ሪፐብሊክ ጦርነትን ሽሽት የመጡ ናቸው። እነርሱ እንደሚሉት የአገሬው ሰዎች ለመጤዎች የሚያሳዩት ጥላቻ እያደገ በመምጣቱ ምክንያት ትናንሽ ንግዶቻቸውና መኖሪያ ቤታቸው እየተዘረፈና በግልም የሚፈጸምባቸው ጥቃት እየጨመረ ነው። ሊሊያን ኒዮታ ከኮንጎ የመጣች ስደተኛ ናት። ሀገራችንን ጥለን የመጣነው ከአስቸጋሪ ሁኔታ ውስጥ ለመውጣት ነው። እዚህ ደቡብ አፍሪካ መጣን። የገጠመን ግን የበለጠ አስቸጋሪ ሁኔታ ነው። በመጤዎች ጥላቻ ምክንያት እየደረሰ ያለው ጥቃት እውነተኛ ነው። በደቡብ አፍሪካ 225,000 ጥገኝነት ጠያቂዎች ይገኛሉ። ጥያቄያቸውን ለማቅረብ የተሰባሰቡ ስደተኞች እንደሚሉት ከቦታ ቦታ ቢቀይሩም ጥቃቱ ተከትሏቸው ይመጣል። የተባበሩት መንግሥታት የስደተኞች ወኪል ወደ ሶስተኛና ደህንነታቸው ወደሚጠበቅበት ሀገር እንዲወስዳቸው በመጠየቅ ላይ ናቸው። ደህንነታችን የሚጠበቅበት ይሁን እንጂ የትም ይውሰዱን ትላለች ሊሊያን የቤተሰቦቻችን ደህንነት የሚጠበቅበት ማንኛውም ቦታ ይውሰዱን። ኑሯችንን መቀጠልና ልጆቻችን ትምህርት የሚያገኙበት ቦታ ይውሰዱን። እንደ አውሮፓውያን አቆጣጠር ከ2008 ጀምሮ በደቡብ አፍሪካ በመጤዎች ላይ የሚታየው ጥላቻና የሚደርሰው ጥቃት እያየለ መጥቷል። በዚህ ዓመት የአገሬው ሰዎች ስደተኞችን በመቃወም ባደረጉት ሰልፍ ላይ አንድ የዝምባብዌ ተወላጅ በጆሃንስበርግ ከተማ ተገድሏል። ባለሥልጣናት እንዳሉት የተገደለው በማንነቱ ምክንያት ነው። ተመራማሪዎች የአገሪቱን የብጥብጥ ታሪክ፣ የማኅበራዊ ኢኮኖሚያዊ ሁኔታዎችንና እያደገ የመጣውን በውጭ ዜጎች ጥላቻ ላይ የተመሰረተ ፖለቲካን እንደ ምክንያት ያነሳሉ። Cylinder Millie Lomb, waters Rand University, Tamara Marinaccio. Normally, when there is you know with xenophobic violence, is that. Um በመጤዎች ላይ ጥቃት ሲፈጸም ስደተኛ ነው ወይስ የፖለቲካ ጥገኝነት ጠያቂ ነው የሚለውን አይለይም። መንግሥት ጉዳዩን በተመለከተ ምንም የማያደርግ ከሆነ የውጭ ዜጎቹም እዚህ ለደህንነቴ አይበጅም እንዲሉና ተስፋ እንዲቆርጡ ያደርጋቸዋል። ለአብዛኞቹ ስደተኞች ወደ ሌላ ሶስተኛ ሀገር መላክ በቀላሉ የማይገኝ አማራጭ ነው። የተመድ የስደተኞች ከፍተኛ ኮሚሽን እንደሚለው ወደ ሌላ ሶስተኛ ሀገር የሚተላለፉ ስደተኞች አንድ በመቶ ብቻ ናቸው። እነርሱም ልዩ በሆነ አስቸጋሪ ሁኔታ ውስጥ ያሉት ብቻ ናቸው። ሎራ ፓዶና ከተመድ የስደተኞች ጉዳይ የደቡብ አፍሪካ ቢሮ በጣም ችግር የደረሰባቸውና እንደ አስገድዶ መድፈርና ጾታን መሰረት ያደረገ ጥቃት ሰለባዎችን ነው ወደ ሶስተኛ ሀገር የምንልከው። ሴቶችና ሕፃናት ወይም በሃይማኖታቸው ምክንያት የተጠቁትን ማለታችን ነው። በእውነቱ እነዚህን ስደተኞች የምናበረታታው ወይም ከሀገሬው ተመሳስለው እንዲኖሩ አለበለዚያም ወደ ሀገራቸው እንዲመለሱ የተሰጣቸውን እድል እንዲጠቀሙ ነው። ሰው መንገድ ላይ ሲኖር ማለት ነው ለማየት ማንም አይፈልግም። ስደተኞቹ እንደሚሉት ግን ከአገሬው ጋር ተቀላቅሎ መኖር እንደ አማራጭ የሚወስዱት ጉዳይ አይደለም። ከደቡብ አፍሪካ የሚያስወጣቸው መላስ ከሚዘየድ ድረስ የተመድ ቢሮ ደጅ ለማደር ወስነዋል። አመሰግናለሁ እንግዱ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ስድስት መሆኑን የስቱዲዮ ሰዓታችን ያመለክታል። ወደ ቀዳሚው ቅንብር ነው የምንሻገረው። ለዚህ ክፍል ቀዳሚ ያደረግነው ቅንብር ወደ አማራ ክልል ነው የሚወስደን። በአማራ ክልል የወባ በሽታ በወረርሽኝ ደረጃ መከሰቱን የክልሉ የሕብረተሰብ ጤና ኢንስቲትዩት አስታወቀ። በኢንስቲትዩቱ የወባ ማስወገድ ፕሮግራም አስተባባሪ እንደገለጡት በዘንድሮ ዓመት ግማሽ ሚሊዮን የሚደርስ ሕዝብ በወባ መያዙን ገልጠው በተለይ በያዝነው ሳምንት ይህ አሀዝ 18 በመቶ ጨምረዋል ነው ያሉት። አስቴር ምስጋናው ናት የተከታተለችው። አቶ ዳምጤ ላንከር በአማራ ክልል የህብረተሰብ ጤና ኢንስቲቲዩት የወባ ማስወገድ ፕሮግራም አስተባባሪ ናቸው። በክልሉ በዘንድሮ ዓመት ብቻ ግማሽ ሚሊዮን የሚጠጋ ህዝብ በወባ በሽታ መያዙን ይናገራሉ። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 50 በመቶ መጨመሩን ገልጸዋል። ልፍነ ወደ የሚሆኑ የወባ ታካሚዎች የህክምና አገልግሎት አግኝተዋል እና የወባ እንደ ክልል ከሳምንት ሳምንት ጭማሪ እያሳየ ነው የባለፈውን ሳምንት በዚህ በዓለም የጤና ድርጅት ሳምንታት አቆጣጠር መሰረት ሳምንት 23 22ን ከሳምንት 21 ስናነጻጽር የ18 በመቶ ጭማሪ አለው። ይህም ማለት ወደ 287 ሰዎች ጭማሪ አሳይቷል ማለት ነው። እንግዲህ ከባለፈው ዓመት ተመሳሳይ ወቅት ጋር ስናነጻጽረው ደግሞ 50 በመቶ የሚሆን ጭማሪ አሳይቷል። ስለዚህ ይሄ ከሳምንት ሳምንት እየጨመረ እንደሆነ ሌላ ቁጥሮቹ ወረርሽኝ ላይ መሆናችን ነው የሚያመለ ምንም እንኳን የወባ በሽታ የተከሰተው በክልሉ በሁሉም አካባቢዎች ቢሆንም ወባማ አካባቢዎች ናቸው ተብለው በተለዩ ማዕከላዊ ጎንደር ዞን መተማና ቋራ ባዊ ብሔረሰብ አስተዳደር ዞን ጃዊ፣ እንዲሁም ምስራቅ ጎጃም ዞን ባሶ ሊበን ወረዳ ዘንድሮ ከፍተኛ ጭማሬ የታየባቸው አካባቢዎች ናቸው ብለዋል አቶ ዳምጤ። ለዚህም አባባሽ ምክንያት ናቸው ያሉትን ጠቅሰዋል። የመጠቀሚያ ጊዜያቸው ያለፉ የመኝታ አጎበሮችን በወቅቱ አለመተካት የቤት ውስጥ ጸረ ወባ ርጭት ኬሚካልን መርጨት አለመቻል፣ የማህበረሰብ ንቅናቄ መፍጠር አለመቻል፣ ማህበረሰቡም የተሰጠውን የሚታ አጎበር በአግባቡ መጠቀም አለመቻል እና የወቅቶች መፈራረቅ ናቸው። እንዲሁም ደግሞ ይሄ ለመስኖ የሚጠቀሙ የማህበረሰብ ክፍሎች የውሃ ሲቀንስ መቆራረጥ ይኖራል እና ያ ለትንኝ መራቢያ አይነተኛ ምክንያት ነው። በእነዚህ ምክንያቶች ወባ እንደ ክልል እየጨመረ ያለበት ነገር አለ። እንዲሁ ጭማሪው እንዴት ነው ስንል በተለይ የማዕከላዊ ጎንደር የማዕከላዊ ጎንደር ዞን የጎንደር ዙሪያ ወረዳ ወደ ስምንት ነጥብ ሶስት በመቶ የሚሆነውን ይሸፍናል። እነ ቋራ፣ እነ መተማ ከዚያም አልፎ ተርፎ ደግሞ እነ ታች አርማጮ፣ ጃዊ ምስራቅ ደንቢያ፣ ምዕራብ ደንቢያ፣ እነበረሳ፣ ጣቁሳ፣ ጃዊ፣ ዚገን፣ አየው፣ ባጉሳ የመሳሰሉት ወረዳዎች ጭማሪ ታይቶባቸው መጪው ክረምት በመሆኑ ወረርሽኙ ከዚህ በባሰ ሁኔታ ቢስፋፋ ክልሉ ምላሽ ለመስጠት የሚያስችል ቁመና ላይ ይሆን ተብለው ለተጠየቁት ጥያቄ አቶ ዳምጤ ሲመልሱ በቂ የመድኃኒት ክምችት መኖሩን ገልጸዋል። የአጎበር እጥረት መኖሩን ግን አልሸሸጉም። ከአንድ ነጥብ ስምንት ሚሊዮን በላይ አዲስ አጎበር ያስፈልጋል ነው ያሉት። ይህንን ግን ጤና ሚኒስቴር አላከም ብለዋል። በዚህ ጉዳይ ላይ ወደ ጤና ሚኒስቴር ብንደውልም ምላሽ ማግኘት አልቻልንም። እንዳገኘን የምንመለስ ይሆናል። አቶ ዳምጤ በመጨረሻ ለሕብረተሰቡ የጥንቃቄ መልእክት አስተላልፈዋል። ውሃ ሊያቁሩ የሚችሉ ጣሳዎች፣ ጎማዎች በከተማ አካባቢ ሊኖሩ ይችላሉ። እነሱን ውሃ እንዳያቁሩ ውሃ እንዳያቁሙ ማድረግ አንዳንድ ማህበረሰብ ክፍሎች አጎበሩ እያላቸው አጎበሩን አይጠቀሙም። አጎበሩን ከታለመለት ዓላማ ውጭ ነው የሚያውሉት። ስለዚህ አጎበርን መጠቀም እስካልቻልን ድረስ የአካባቢ ቁጥጥር ስራዎችን አጠናክረን መቀጠል እስካልቻልን ድረስ ወባን መከላከል ወባን ማጥፋት አንችልም። ርጭት ሊቀንስ ይችላል። ያው አጎበርን በወቅቱ ላናገኝ እንችላለን። ስለዚህ ምንም እኳ የተቀደደ ቢሆንም እሱን ሰብተን የመተኪያ ጊዜ ያለፈበት ቢሆንም እሱን መጠቀሙ የወባ ትንኝና የሰውን ንክኪ ስለሚገድብ እሱን መጠቀም ባህላችንን ማሳደግ አለብን የሚል መልእክት አለ። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አድማጭ ተመልካቾቻችን የዕለት አርብ ምሽት ዝግጅታችን ነው የምትከታተሉት። በተከታዩ ቅንብር ደግሞ ከአማራ ክልል ወዲህ ወደ ዩናይት ስቴትስ ምክር ቤት የሚመለከት ርዕስ ነው የምንሻገረው። የጥር 6 2021ን በዩናይት ስቴትስ ምክር ቤት ላይ የተሰነዘረውን ጥቃት የሚመረምረው ኮሚቴ በሦስተኛው ቀን ውሎ የቀድሞ ፕሬዚዳንት ዶናልድ ትራምፕ የ2020ን የፕሬዚዳንታዊ ምርጫ ውጤት ለመቀልበስ የፕሬዝዳንታዊ ምርጫው በሕገ ወጥ መንገድ እንዲቀለበስ በታለመ ጥረት በምክትል ፕሬዝዳንታቸው ማይክ ፔንስ ላይ ለበርካታ ሳምንታት የዘለቀ ግፊት ያዘለ ዘመቻ አካሂደዋል ሲሉ ከሰዋል። የአሜሪካ ድምጿ የምክር ቤቶች ጉዳይ ዘጋቢ ካትሪን ጂፕሰን ያደረሰችንን ዘገባ እንደሚከተለው አቀርበዋለሁ። የቀድሞ ምክትል ፕሬዚዳንት ፔንስ ፕሬዚዳንት ዶናልድ ትራምፕ የ2020 ምርጫ ውጤት እንዲቀለብሱ ለማድረግ ያቀረቡላቸውን መሰረተ ቢስ ጥያቄ ውድቅ ካደረጉ በኋላ በአውሮፓውያኑ የቀን አቆጣጠር ጥር 6 2021 ዓ ም ፔንስ ከነበሩበት በ አስራ ሁለት ሜትሮች ርቀት የቀረቧቸው ሁከት ፈጣሪዎች በሕይወታቸው ላይ ደቅኖ የነበረውን አደጋ የሚያሳዩ አዳዲስ መረጃዎች ይፋ ሆነዋል። በተጨማሪም ከወግ አጥባቂዎች ወገን የሆኑት ጠበቃ ጆን ኢስትማን የዩናይት ስቴትስ ምክትል ፕሬዚዳንት የምርጫ ውጤቶችን ውድቅ ሊያደርግ ወይም ሊያዘገይ ይችላል በሚል ሲያቀርበው የነበረውን የሀሰት ንድፈ ሐሳብ ትራምፕ እንዴት ይደግፉት እንደነበር የፔንስ አማካሪዎች አስረድተዋል። ሜድ ኖ ሴንስ ሚ ን ፕሬዚደንት የሚመረጥባቸውና ይህንንም ለማስፈጸም የሚያግዙ እርምጃዎች የሚወሰድባቸው በህገ መንግሥቱ የታቀፉ እነኚ ሁሉ የህግ ማስከበሪያዎች ባሉበት ቀጣዩን ፕሬዚደንት የመምረጥ ስልጣን ከምክትል ፕሬዚደንቱ እጅ ሊወድቅ የሚችልበት እድል ለእኔ የጨርሰው ትርጉም የማይሰጥ ነገር ነው። የፔንስ አማካሪዎች ምክትል ፕሬዚዳንቱ ያ ስልጣን እንደሌላቸውና ሊያስከትል ስለሚችለውን መዘዝ አስጠንቅቀዋቸዋል። እንደኔ እምነት ዶናልድ ትራምፕን ቀጣዩ ፕሬዚደንት አድርጎ የማወጅ ያ እርምጃ ዩናይትድ ስቴትስን ህገ መንግስታዊ ቀውስ ውስጥ ሊያስገባ ከሚችል ነውጥ የሚስተካከል ሁኔታ ውስጥ በዘፈቃት ነበር። ከሞላ ጎደል ሁሉም ሪፐብሊካን የምክር ቤት አባላት የኮሚቴውን ምርመራ ህጋዊ አይደለም ሲሉት፣ የኮሚቴው አባል የሆኑት ሪፐብሊካኗ የምክር ቤት አባል ሊስቼኒ ግን ትራምፕ እየሰሩት ያለው ስራ ትክክል ያለመሆኑን ያውቁ ነበር ነው ያሉት። ትራምፕ ፔንስ እንዲያደርጉ የሚጠይቋቸውን ጉዳይ እውን ለማድረግ የሚያስችል ህገ መንግስታዊም ሆነ ህጋዊ ስልጣን እንደሌላቸው በተደጋጋሚ ተነግሯቸው ነበር። ከምክር ቤቱ ፊት ቀርበው የምስክርነት ቃላቸውን የሰጡ የቀድሞ የዋይት ሀውስ አማካሪዎች ፔንስ የምርጫ ውጤት ማረጋገጫ ከሚሰጥበት ጥር ስድስት አስቀድሞ በነበሩ ሳምንታት ውስጥ ትራምፕ ያቀርቡ የነበረውን ጥያቄ ውድቅ ማድረጋቸውን መስክረዋል። ምንም እንኳን ምክትል ፕሬዚደንቱ የፕሬዚደንታዊውን ምርጫ ውጤትን የመወሰን ስልጣን እንደሌላቸው እንዲሁም ይህን ማድረግ የማይፈልጉ መሆናቸውን በተከታታይ ለፕሬዚደንቱ ቢነግሯቸውም ዶናልድ ትራምፕ በምክትል ፕሬዚደንቱ ላይ በይፋም በስውርም ጫና ማድረጋቸውን ግን አላቋረጡም ነበር። በዚያን ዕለት ከሰዓት በኋላ አንስቶ ትራምፕ በትዊተር ገጻቸው ፔንስን በመተቸት ያደርጉት የነበረው ጫና የፕሬዝዳንቱን ደጋፊዎች በቁጣ ያነሳሳና ወደ ምክር ቤቱ ህንፃ እንዲገቡ ያበረታታ። በደንቡ መሰረት ጆ ባይደን የምርጫው አሸናፊ መሆናቸውን የሚያረጋግጠው ማስረጃ እስኪሰጥ ድረስ ከምክር ቤቱ ለመቆየት የወሰኑትን ፔንስን ሁከት ቀስቃሾቹ ለጥቂት ሳያገኟቸው እንደቀሩ ተመልክቷል። that um, the world would see the vice president of the United States <aucun into it> ዩናይትድ ስቴትስ የመፈንቅለ መንግስት ልታስተናግድ ተቃርባ እንደነበር ነበር ምርማሪዎቹ ተናግረዋል። በሌላ በኩል ከፔንስ አማካሪዎች አንዱ ትራምፕና ደጋፊዎቻቸው ሊያደርሱ ይችላሉ ስላሉትም አስጠንቅቀዋል። የ የ2020ን የምርጫ ውጤት ለመቀለበስ እንደሞከሩት ሁሉ በተመሳሳይ የ2024ቱንም ምርጫ ለመቀለበስ ይሞክራሉ። ልዩነቱም በ2024 በ2021 ያልሰመረላቸውን ማሳካት ሊሆን ይችላል። ይህንንም ስል በምንም መንገድ ቀለል አድርጌ አይደለም። ኮሚቴው በሚቀጥለው ሳምንት ማክሰኞና ሐሙስ በሕዝብ የሚሰጡ የምስክርነት ቃሎችን በመስማት ስራውን እንደሚቀጥል ታውቋል። በተከታዩ ዘገባ ደግሞ ከዚህ ከዩናይት ስቴትስ ወደ አፍሪቃ ልመልሳችሁ። የፕላስቲክ ቆሻሻን ወደ መናፈሻ ወንበሮችና ሌሎች ቁሳቁሶች የሚቀይረው ደቡብ አፍሪካዊ ስራ ፈጣሪ። በዓለም የፕላስቲክ አጠቃቀምን ለመቀነስ ጥረት እየተደረገ ቢሆንም ከሰሐራ በስተደቡብ ባለው አፍሪቃ ግን በ2060 ዓ.ም እንደ አውሮፓውያኑ የዘመን አቆጣጠር በስድስት እጥፍ ይጨምራል ሲል የኢኮኖሚ ትብብርና ልማት ድርጅት ያስጠነቅቃል። በደቡብ አፍሪቃ አንድ ግለሰብ የፕላስቲክ ቆሻሻን ወደ መናፈሻ ወንበሮች እና ሌሎች ቁሳቁሶች በመቀየር ለራሱም ሆነ ለሌሎች ስራ ሲፈጥር አካባቢን በመጠበቅ ረገድም አስተዋጽኦ በማድረግ ላይ ነው። ሊንዳ ጌሽታቭ ከጆሃንስበርግ ያጠናቀረችው ዘገባ ነው። እንግዲ ወልዴ እንዲህ አቀናብሮታል። ቡናማ ቀለም ያላቸው የመመገቢያ ወንበርና ጠረጴዛዎቹ የተሰሩት ከእንጨት ሊመስል ይችላል። ነገር ግን የተሰሩት እንደገና ጥቅም ላይ ከዋለ ፕላስቲክ ነው። የካትልሆግ ከተማ ነዋሪው ሄድሰን ዲፖፋ በኮሮና ወረርሽኝ ወቅት ስራውን ካጣ በኋላ የተጣሉ የፕላስቲክ ክምችቶችን ወደ ጠፍጣፋ ጣውላ መሰል ቅርጽ በመቀየር የራሱን ስራ ጀመረ። ዲፖፋ እንደሚለው ለራሱም ሆነ ሁለት ሰዎች ስራ መፍጠርን ችሏል። ለአካባቢ ጥበቃም አስተዋጽኦ ያደርጋል። የተጣሉ ነገሮችን እንደገና ጥቅም ላይ ማዋል ለአካባቢያችን ደህንነት አስፈላጊ ነው። እንዲሁም እንስሳት እንዳይሞቱና ግድቦችም እንዳይበከሉ ይረዳል። በዚህ መንገድ ይመስለኛል አካባቢያችን ማዳን የምንችለው። የ34 ዓመቱ ጎልማሳ የመናፈሻ ወንበሮችና መጫወቻዎች ለሚፈልጉ ሰርቶ በማቅረብ ላይ ይገኛል። ደቡብ አፍሪካ ፕላስቲክን ጥቅም ላይ ከሚያውሉ ግንባር ቀደም ሀገራት ተርታ ትመደባለች። ከፕላስቲክ ቆሻሻ 45 በመቶ የሚሆነውን እንደገና ጥቅም ላይ ታውላለች። ጆሃንስበርግ የሚገኘውና የፕላስቲክ ውጤቶችን መልሶ ጥቅም ላይ የሚያውለው ተፌክስ ፕላስቲክ ውጤቶች ፋብሪካ ዘላቂ ጥቅም የሚሰጥ ጠፍጣፋ ጣውላ መሰል ምርት ሸቀጥን ለማሸግ ለማሸግና መሰል ጥቅሞችን ሊውሉ ከማይችሉ የተጣሉ ፕላስቲኮች ይሰራል። በስራው የተሰማሩ ሰዎች እንደሚሉት ይህም ፕላስቲኩን መልሶ ጥቅም ላይ በማዋል እድሜውን ያራዝማል። ጠዋት ተነስተህ ስራ እስከምትገባ ድረስ አንድ መቶ ጊዜ ከፕላስቲክ ጋር ልትገናኝ ትችላለህ። ልክ ገና ጠዋት የጥርስ ሳሙናህን ስትከፍት ጀምሮ የፕላስቲክ ችግሩ የሚታይ መሆኑና አካባቢን መበከሉ ነው። ግን ፕላስቲክ አይበክልም፣ ሰዎች ናቸው የሚበክሉት። ፕላስቲክን መልሶ ጥቅም ላይ መዋሉ ገቢን የሚያስገኝ ስራ እየሆነ በመምጣቱ ቆሻሻን የመልቀም ስራ እያደገ መጥቷል። ሰዎች ሰብሰብ ብለው ፕላስቲኩን በመለየት መልሶ ጥቅም ላይ ለሚያውሉት ድርጅቶች በመሸጥ ገቢ ያገኛሉ። ነገር ግን በዚህ ስራ የተሰማሩት በግላቸውና ተደራጅተው ባለመሆኑ ሁሉንም አካባቢዎች ማካለል አይችሉም። በመሆኑም ፕላስቲክ ከሌላ ቆሻሻ ጋር ተደባልቆ መሬትን ይበክላል። ሉያንዳ ሃቺዋዮ በዚህ ስራ የተሰማራ ወጣት ነው። Because South Africa is such a disposing country, there's plastic everywhere for us to collect. ደቡብ አፍሪካ ብዙ ፕላስቲክ የምትጥል ሀገር በመሆኗ የሚለቀም ፕላስቲክ በየቦታው ሞልቷል። አካባቢን ከመበከሉ በፊት መልሶ የሚሰበስብ ስርዓት ያለው አሰራር የለም። 460 ሜትሪክ ቶን የሚሆን ፕላስቲክ በየአመቱ ጥቅም ላይ ይውላል። ከዚህም ግማሹ ሸቀጥን ለመጠቅለል ጥቅም ላይ የሚውል ነው። ይህ ቁጥር በ2060 በሶስት እጥፍ ያድጋል ከሰሃራ በታች ባሉ ሀገራት ደግሞ በስድስት እጥፍ እንደሚጨምር የኢኮኖሚ ትብብርና ልማት ድርጅት ያወጣው ሪፖርት ያሳያል። መልሶ ጥቅም ላይ የመዋሉ ሂደት ግን ከዚህ ፍጥነት ጋር እኩል አይሄድም። በዓለም ላይ መልሶ ጥቅም ላይ የሚውለው ፕላስቲክ ዘጠኝ በመቶ ብቻ ነው። ለዚህም ነው የአካባቢ ደህንነት ተቆርቋሪዎች የፕላስቲክ አጠቃቀም መቀነስ በተለይም የግድ አስፈላጊ ያልሆኑና ሸቀጥን ለመያዣ የሚውሉ የፕላስቲክ ውጤቶችን መቀነስ አስፈላጊ መሆኑን የሚያሳስቡት። ሎረን ዲኮክ ከዓለም የዱር እንስሳት ፈንድ በአፍሪካ ቆሻሻውን ለመሰብሰብ የገንዘብም ሆነ የሰው ኃይል እጥረት አለ። ስለዚህ መልሶ ጥቅም ላይ የማዋል ችግር አለ። ይህ ጉዳይ በንግድ ድርጅቶችም ሆነ በመንግስት ትኩረት ሊሰጠው ይገባል። ምክንያቱም ለተጠቃሚዎች ፕላስቲክ ብቻ የማቅረብ የተለመደ አሰራር መቀየር አለበት። የፕላስቲክ አጠቃቀም ቢቀንስ እንኳ እንደ ሄድሰን ዲፖፋ ላሉ ሥራ ፈጣሪዎች መልሶ ጥቅም ላይ ሊውልና ሌሎች ነገሮችን ለማምረት የሚጠቅም በቂ የተጣለ የፕላስቲክ ክምችት ይኖራል። አመሰግናለሁ። እንግዱ አድማጮች፣ ለምሽቱ የመጨረሻ ያደረግነው ቅንብር ደግሞ ወደ ኢትዮጵያ ይመልሰናል። አማራ ባንክ የተባለ ከፊታችን ቅዳሜ ሰኔ 11 ጀምሮ ስራውን በይፋ እንደሚጀምር የባንኩ ኃላፊዎች ከትናንት በስቲያ በሰጡት ጋዜጣዊ መግለጫ አስታወቁ። ከባንኩ ዲሬክተሮች አንዱ አቶ አስቻለው ታምሩ ባንኩ በኢትዮጵያ ታሪክ ለመጀመሪያ ጊዜ ስድስት ቢሊዮን ብር ካፒታል በማስመዝገብና ከአንድ መቶ ስልሳ ሺህ በላይ አክሲዮን ባልድርሻዎችን በማሳተፍ የሚጀምር መሆኑን ለአሜሪካ ድምጽ ተናግረዋል። አቶ አስቻለውን ጨምሮ በባንኩ አመሰራረት ዙሪያ የምጣኔ ሀብት ባለሙያዎችን ከዋሽንግተን ከደብረ ብርሃንና ከወልዲያ ዩኒቨርሲቲዎች ያነጋገረው ደርጀ ደስታ እንደሚከተለው አቀናብሮታል። የአማራ ባንክ በኢትዮጵያ የባንክ ኢንዱስትሪ ውስጥ በርካታ ትላልቅ ሊባሉ የሚችሉ ነገሮችን አድርጎ ነው ወደ ባንክ ኢንዱስትሪው የሚገባው የሚሉት አቶ አስቻለው በኢትዮጵያ እስከዛሬ ከነበሩት ባንኮች ሁሉ የተለየ ነገር አድርጎ መምጣቱን በመግለጽ ተከታዩን በምሳሌነት ይጠቅሳሉ። ለምሳሌ አማራ ባንክ ከመቶ ስልሳ ሺህ በላይ ባለአክሲዮኖች አሉት። ከዛ ውጭ አማራ ባንክ በተከፈለ ካፒታል ወደታ ወደ ስድስት ነጥብ አምስት ቢሊየን ቃል የተገባ ወይም ደግሞ ሰብስክራይብድ ካፒታል ይዞ ወደ ባንክ ኢንዱስትሪ ይገባል ማለት ቅዳሜ ሰኔ አስራ አንድ ቀን ሁለት ሺ አስራ አራት አመተ ምህረት የባንካችን የምረቃ እና ይፋዊ የስራ ጅማሮ በጋራ አካባቢ በሚገኘው ዋና መሰሬት ሰባ ቅርንጫፎችን ይዞ ስራ ይጀምራል ማለት ነው። እስከ ሰኔ ሰላሳ በኢትዮጵያ አቆጣጠር ቅርንጫፎችን ቁጥር ወደ መቶ ከፍ ያደርጋል ማለት ነው። ባንኩ የሚሰራው በአማራ ክልል ብቻ ነው ወይስ በሁሉም የኢትዮጵያ ክልሎች ነው? የአማራ ባንክ ከሰሜን ከደቡብ፣ ከምስራቅ፣ ከምዕራብ በሁሉም በሀገራችን አካባቢዎች የባንክ አገልግሎት ነው የሚሰጠው። የአማራ ባንክ ባለ አክሲዮኖችን ብናይ ለምሳሌ ወደ ሀምሳ ፐርሰንት የሚጠጋው አክሲዮን የገዙት አዲስ አበባ ላይ ሲሆን ወደ ሀ ፐርሰንት አካባቢ አማራ ክልል ላይ ሰላሳ ፐርሰንት የሚጠጋው በሁሉም የሀገራችን ክልል ላይ የሚገኝ ማህበረሰብ ነው የአማራ ባንክን አክሲዮን የገዛው ማለት ነው። ስለዚህ ይሄ ሰፊ የህዝብ መሰረት ያለው ሰፊ የህዝብ ስርጭት ያለው መሆኑን የሚያሳየው በዚሁ አግባብ በሁሉም የሀገራችን አካባቢዎች ቅርንጫፉን ከፍቶ የሚሰራ ነው የሚሆነው ማለት ነው። ሰባ ቅርንጫፎችንም ብናይ በሁሉም የሀገራችን ክፍሎች ተሰራጭተው ነው የሚገኙት ማለት ነው። በደብረ ብርሃን ዩኒቨርሲቲ የፋይናንስ መምህርና የምጣኔ ሀብት ባለሙያ የሆኑት ዶክተር ሲሳይ ሙላቱ የአማራው ባንክ ረቱ ልክ እንደሌሎቹ ሁሉ ተገፍቶ በኖረ ማህበረሰብ የመጣውን የፖለቲካ ለውጥ ተከትሎ የተቋቋመ ባንክ ነው ይላሉ። በርካታ ባንኮች በብሔር ስም ተደራጅተው እንዲሰሩ የነበሩ ባንኮች አሉ። አማራ ባንክም እንደ ህዝብ አማራ ህዝብ የተገፋ ነው። ከፍተኛ ጫና የነበረት በጣም መዋቅራዊ በሆነ መልኩ ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ እንዲገለል የተደረገ ማህበረሰብ ነው። ትግል ራሱን ነጻ ለማድረግ ከባርነት ለማውጣት ከፍተኛ ነ ትግል አድርጎ ያን ለውጥ ማምጣት ራሱን ተከትሎ የመጣ ነው። ፖለቲካ የፖለቲካ ለውጡን ተከትሎ የመጣ ባንክ ነው። በሁሉም የሀገራችን ክፍል ያለው አማራው ብቻ ሳይሆን ሌላው ማህበረሰብ በስፋት የተሳተፈበት ባንክ ነው። እዚህ ዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ ነዋሪ የሆኑት የቀድሞ የዓለም ባንክ አማካሪና የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ የአማራ ባንክ እንዲቋቋም ግፊት ሲያደርጉ የቆዩ መሆኑን ገልጸው የዘውግ ስያሜ ይዞ ባይቋቋም መልካም ነበር ብለዋል። ይሁን እንጂ አሁንም ቢሆን መታሰብ ያለበት ባንኩ ሊሰጠው ከሚችለው አገልግሎት አንጻር መሆኑን ይገልጻሉ። ይህ በዘውግ መቋቋም የአማራ ባንክ ይባላል። የአማራ ባንክ የሚለው ስም ራሱ የሚያሳየው ምንድን ነው? በአማራው ክልል ብዙ አገልግሎት የማያገኝ ባንክ አገልግሎት የማያገኝ ህዝብ አለ ማለት ነው። እዚያ ላይ ማተኮሩ ተገቢ ነው። ምክንያቱም ገበሬዎች አሉ፣ ሴቶች አሉ፣ ወጣቶች አሉ፣ ስራ ለመጀመር የሚፈልጉ በጣም ዳይናሚክ የሆነ ህዝብ ያለባት ሀገር ናት። ወጣት ትውልድ ነው ያለባት። ስለዚህ ያ አገልግሎት መድረሱ ለአማራው ክልል በኋላ ቀር የሆነ ክልል ነው። አገልግሎቱ ብሔራዊ ቢሆን እመርጣለሁ ግን ብሔራዊ ለመሆን ብዙ ጊዜ የሚያስፈልገው ይመስለኛል። ግን ይህ አገልግሎት በጥራት በብቃት ኮላተራል ለምሳሌ መያዣ የሚለው ብዙ ሰዎችን ያገላቸዋል። ስለዚህ መያዣው ምን ይሆናል የሚለውን ሁሉ አስበውበት የሚሰሩበት ይመስለኛል። ስለዚህ የተለየ ይሄ ባንክ ምንድን ነው ፋይዳው የሚለው በአማራው ክልል አንደር ባንክድ ወይም የባንክ አገልግሎት የሚያገኘው ህዝብ በጣም ግዙፍ ነው። ስለዚህ ያን ማድረጉም ጠቃሚ ነው። በተጨማሪ ከአንዱ እንዲያው ፍላግ ለማድረግ የምፈልገው አሁን የውጭ ባንኮች ሰዎችም ወደ አገር ቤት እንዲገቡ ይደረጋል ተብሏል። ይህ በሚሆንበት ጊዜ ውድድር በጣም አስፈላጊ ይሆናል ማለት ነው። እና አንዳንዶቹ ባንኮች በጣም ትንንሽ የሆኑት በአንድ ላይ ሆነው አቅማቸውን ቢያጠናክሩ ይመረጣል። ይሁ ዝም ውሎ ባንክ አለኝ ባንክ መስቻለሁ ማለቱ በቂ አይደለም። ውድድር በሚኖርበት ጊዜ አንዳንዶቹ ባንኮች ሊከስሩ ይችላሉ። እንዳይከስሩ ከተፈለገ አቅማቸውን ማጠናከር ያስፈልጋል። አቶ ሰይድ መሐመድ በወልዲያ ዩኒቨርሲቲ የአካውንቲንግ እና የፋይናንስ መምህር ናቸው። የባንኮች አማራጭ መብዛት በተለይ ለአርሶ አደሩ ራሱን የቻለ ጠቀሜታ እንደሚኖረው ያስረዳሉ። አብዛኛው ማህበረሰብ የባንክ አገልግሎት ለማግኘት የተለያዩ ኪሎሜትሮችን ተጉዞ ነው። አሁን ባንክ በጠፋ ቁጥር ባንኩ በየወረዳ ወይም በየቀበሌ ምናምን ስለሚገባ ህብረተሰቡ በቀላሉ ችግሩ መቅረፍ ይችላል። ለዛም ሲባል ባንኮች መስፋት ለህብረተሰቡ ጥቅም አላቸው ብዬ አምናለሁ። ሌላኛው ደግሞ በአንድ ባንክ ወይም ሁለት፣ ሶስት እና አራት ባንክ አገሪቱ ከተያዘች ሞኖፖላይ ከተደረገች የተለያዩ አገልግሎቶችን ወይም ደግሞ አማራጭ ሰርቪሶችን ህብረተሰቡ ሊያገኝ አይችልም። ምክንያቱም እነዚያ ሁለት ወይም ሶስት ባንኮች ብቻ ሞኖፖላይ የሚያደርጉት የትም አማራጭ መሄጃ አማራጭ ስለላቸው ሰርቪሱን የሚያገኙበት የግዴታ ከነዛ ባንኮች ብቻ ስለሚሆን አማራጭ እንዳያጡ ስለሚያደርጋቸው እነዚህ ባንኮች ማሰባታቸው ለህብረተሰቡ ትልቅ ሚና ይጫወታል ብዬ አምናለሁ። ህብረተሰቡ ሲፈልግ እነዚህ አማራጮች ስላሉት ኢንተረስት ሬትን መሰረት አድርጎ ሊሆን ይችላል፣ አክሴሲቢሊቲ መሰረት አድርጎ ሊሆን ይችላል። የተለያዩ ነገሮችን ብቻ መሰረት አድርጎ ፈለገበት ባንክ የፋይናንሻል ሰርቪሱ ሊጠቀም ይችላል ማለት ነው። አብዛኞቹ ኢትዮጵያውያን የባንክ ተጠቃሚዎች አለመሆናቸውን የገለጹት አቶ ሰይድ የባንክ አገልግሎት ተጠቃሚ ከሆኑትም ውስጥ ድሆች እንዲያስቀምጡ ሀብታሞች እንዲበደሩ አገልግሎት ለመስጠት ብቻ የተቋቋሙ የባንኮች አሰራር አለ በማለት አዲስ የሚቋቋመው የአማራ ባንክ የብድር አሰጣጡን ማስተካከል አለበት ይላሉ። ግን ከዛ በፊት አብዛኛው ማህበረሰብ የድሃ ማህበረሰብ ፎር ኤግዛምፕል የሚያገኘው ዲፖዚት አገልግሎት ብቻ ነው ማለት ባንክ ቤት ውስጥ ዲፖዚት ማድረግ እና ከዛ ፍራፊ ወለዳለች እሷን የመጠቀም መብት ብቻ ነው የሰጠው። የብድር አገልግሎት ይሰጥ አይደለም። ስለዚህ የብድር አገልግሎትን ቢሰጥም ሞር ህብረተሰቡ ተጠቃሚ ባለው በአንድ ረስ ያየናቸው የኢትዮጵያ ፕራይቬት ባንኮች የሎና አገልግሎት የሚሰጠው ለሀብታም ማህበረሰብ ወይም ደግሞ ሀብታም ለሚባሉ ሰዎች ብቻ ስለሆነ እነሱ የሚፈራሉ ሪስክ የሚባለውን ነገር ብሬ ላይ መለስ ይችላል የሚለውን ሪስክ ስለሚፈሩ የሎና አገልግሎት እየሰጡ አይደለም። ይህን የሎና አገልግሎት የሚሰጥ ከሆነ ህብረተሰቡ መር ተጠቃሚ ይሆናል ማለት ነው። አብዛኛው ማህበረሰብ ፋይናንሻል ኤክስክሉዝ ሊሆን አይችልም ብዬ አምናለሁ። በአማራ ስም የተደራጀው ባንክ የፖለቲካ አንድምታ ያለው መሆኑን የሚገልጹት የመኖራቸውን ያህል ስያሜውን በመያዙ የሚኖረውን የቢዝነስ ጠቀሜታ ሁኔታም የሚያስረዱ አሉ። ለምሳሌ በንግድና በባንክ ዘርፍ ትልቅ ወጪ የሆነውን የማስታወቂያ ወጪ በመቀነስ ረገድ ትልቅ ጥቅም ያለው መሆኑን አቶ ሰይድ ያስረዳሉ። ብሔር ነክ ወይም ደግሞ የብሔር ስም ይዘው የሚንቀሳቀሱ ባንኮች የፋይናንሻል ኮስትን ማለት እነዚህ የማስታወቂያ ማለት የአድቨርታይዝመንት ምናምን ኮስቶች ብዙ ምንከል ላይ ያደርጉ ይችላሉ። ምሳሌ ለቢዝነስ ብቻ ተቋቁመው ስማቸው በሌላ ወይም ደግሞ ብሔር ነክ ያልሆነ ስም ይዘው የሚንቀሳቀሱ ባንኮች ፋይናንሻል ኮስት ኢንከር ያደርጋሉ የማስታወቂያ ኮስትና የመሳሰሉትም ነው። አሁን ብሔር ነክ ወይም ደግሞ ብሄሩን አጀንዳ በማድረግ የተለያዩ ማህበረሰብን የመሳቱ ማለት ያው ብሄር ሴንሴትስ እንደሆነ ስለምናቅ ከዛ አንጻር የሆነ ፋይናንሻል ኮስቱ እንዲፕሪቀን ስልጠብያ አምናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአርብ ምሽት ዝግጅት እዚህ ላይ ያበቃ። ነገ ቅዳሜ ከልዩ ልዩ ፕሮግራሞች ጋር እንገናኛለን። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም ደህና ደሩ Thank